የወልቃይት ሕዝብ የአማራ ማንነት ጥያቄ ኮሚቴ አባል ኮሎኔል ደመቀ ዘውዴ ተጨማሪ የሽብር ምርመራ በፌዴራል ፖሊስ ሊካሄድባቸው የጊዜ ቀጠሮ ተጠይቋል። ጉዳያቸው ከትናንት በስቲያ መስከረም 18 የታየው በሰሜን ጎንደር ዞን ከፍተኛ ፍርድ ቤት የወንጀል ችሎት መሆኑን ጠበቃቸው አቶ መክት ካሳሁን ለቪኦኤ ገልጸዋል። በሌላ በኩል ደግሞ የኮሎኔል ደመቀ ጉዳይ የአካባቢው ህዝብ ባቀረበው ጥያቄ መሰረት እዚያው ጎንደር ከተማ ውስጥ እንዲታይ መወሰኑን የአማራ ብሔራዊ ክልላዊ መንግስት ቃል አቀባይ አቶ ንጉሱ ጥላሁን አመልክተዋል። ሶሎሞን አባተ ዝርዝሩን ይዟል። ሐምሌ 5 2008 ዓ ም ጎንደር ከተማ ውስጥ ተፈጥሮ በነበረ ግጭት ምክንያት በማግስቱ ሐምሌ 6 2006 ዓ ም እጃቸው የተያዘው የወልቃይት የአማራ ማንነት ጥያቄ ኮሚቴ አባሉ ኮሎኔል ደመቀ ዘውዴ ችሎት ፊት ለመጀመሪያ ጊዜ የቀረቡት ከ76 ቀናት በኋላ መሆኑን የሕግ ጠበቃቸው አቶ መክትካሳውን ተናግረዋል ምርመራው ከጀመረ ማለትም ከሀምሌ ስምንት ነው እንግዲህ ምርመራ መዝገብ በሰሜን ጎንደር ዞን አስተዳደር የፖሊስ መምሪያ የቀረበው ከዛን ጊዜ ጀምሮ እንግዲህ ወደ ስምንት ቀጠሮች ነው አሳልፈናል ከሀምሌ ሀያ ሁለት የመጀመሪያው ቀጠሮ ጀምሮ እስከ ትላንት መስከረም አስራ ስምንት ያለፈው ቀን ድረስ አንድ የምርመራ መዝገብ ነበር እንግዲህ የምርመራ መዝገብ የመዝገብ ቁጥር ዜሮ ሁለት ሀያ ሶስት አራት ሰባ ዘጠኝ የሚል ነበረ ይህ የምርመራ መዝገብ በግድያ ወንጀል ተጠርጥረው የተደረገ ምርመራ ነው ይህ መዝገብ መስከረም አስራ ስምንት እንግዲህ ያው እስከ አስራ ስምንት ድረስ ለሰባት ቀጠሮች ያህል አልቀረቡም ነበር በተለያዩ ምክንያቶች ያው ማረሚያ ቤትም የጸጥታ ችግር ምክንያት ማድረግ ሳይቀርቡ ቀርተዋል። መስከረም ሶስት ሁለት ዘጠኝ ዓመተ ምሕረት ነው በግድያ ወንጀል የምርመራ መዝገብ የተጠናቀቀው። ግን ያው ቀርበው ስለሆነ የግድ ደህንነታቸውን ፍርድ ቤት ማረጋገጥ ስለነበረበት ቀጥታ በጣም እንደዚሁ መሰየም የሚቻለ ያው ችሎት ላይ ቀርቦ ስለሆነ ፎርማሊ ለመሰየም ያው እስከዚህ ቀን ድረስ ተጠብጠዋል። በአስራ ስምንት እንግዲህ ምጠዋት ችሎት ቀርበዋል ማለት ነው። በዛን ቀን የምርመራ መዝገቡ ቀድሞ ተጠናቆ ስለነበር መዝገቡን ዘግቷል ጨርሻለሁ በማለቱ ነው ፖሊስ ማለት ነው ቀደም ያለው የግድያ ወንጀል የምርመራ መዝገብ ከተዘጋ በኋላ ፖሊስ ክስ ለመመስረትም ይሁን ሌላ ሐሳብ ለፍርድ ቤቱ ለማቅረብ የ15 ቀናት ጊዜ ያለው መሆኑን አቶ መክት አመልክተው፣ በዚያው ዕለት ግን ሌላ የምርመራ መዝገብ መከፈቱን ጠበቃው ገልጸዋል። እንግዲህ ያው ደግሞ በፌዴራል ፖሊስ ኮሚሽን ወንጀል ምርመራ ዘርፍ ውስጥ የሰሜን ምዕራብ ሪጅን የሚባል የምርመራ ዲቪዥን ነው። እንግዲህ ያው ምርመራውን ችሎት ላይ ነው ያቀረቡት። እንግዲህ በዛ ምክንያት የምርመራ መዝገቡ በፀረ ሽብር ሕግ አዋጅ ቁጥር ስድስት ሀምሳ ሁለት ህዝባር ሁለት ሺ አንድ መሰረት ነው እንግዲህ የምርመራ መዝገቡ እንዲከፈት እና ያ የምርመራ ጊዜ ቀጠሮ ተጨማሪ ጊዜ ቀጠሮ ሀያ ስምንት ቀን የተጠየቀበት ነው። እንግዲህ በዚህም ቀን የመጀመሪያው በወንጀል ሕጉ መሰረት ወይም ደግሞ በግድያ ወንጀል ሀምሌ ስምንት ቀን በተከፈተው መዘጋቱን ተከትሎ ያው የተለያዩ መብት ጥያቄዎችን የዋስትና መብት ጨምሮ ሌሎች መብቶች ተፈቅደው ሲዘጋ ነው የመዝገቡ የተከፈተው የሀያ ስምንት ቀን ተጠይቆበታል። በመካከል ያው ግድ መመካከልና ያው መዘጋጃ ጊዜ ስለሚያስፈልግ አስተያየታችንን ለመስጠት ያመቸን ዘንድ የአስራ አምስት ቀን ጊዜ ቀጠሮ በእኛ በኩል ነው የተጠየቀው። በተከሳሹና በጠበቃቸው ጥያቄ መሰረት ችሎቱ ለጥቅምት 2 2009 ዓመተ ምህረት መቅጠሩንና በዚህ አዲስ የምርመራ ጥያቄ ወቅትም የዋስትና መብት መጠየቅ እንደማይቻል ገልጸዋል። ጠበቃው በሌላ በኩል ደግሞ ምርመራው እየተካሄደ ያለው የፍትህ ስርዓቱ በሚያዘው መሰረት መረጃና ማስረጃ የሚያሰባስበው አካል ስራውን አከናውኖ ጉዳዩን ለፍርድ ቤት ማቅረብ መሆኑንና አቃቢ ህግ ያለውን ማስረጃ አሰባስቦ ክስ የመመስረት ስራውን እንደሚቀጥል አመልክተዋል። የአማራ ብሔራዊ ክልል ላዊ መንግስት ቃል አቀባይ አቶ ንጉሱ ጉዳዩ ፍርድ ቤት እስኪቀርብ ለምን ሰባ ስድስት ቀን እንደፈጀ የተጠየቁት አቶ ንጉሱ ጥላሁን ይህንን ጉዳይ መመለስ የሚችለው ምርመራውን እያካሄደ ያለው አካል መሆን እንዳለበት ገልጸውልኛል። ይሁን እንጂ ዋነኛ ምክንያት ሲሉ ያነሱት ዋነኛው ምክንያት በጎንደር የተከሰተው ክስተትና ያለው አጠቃላይ ሁኔታ አስቸጋሪ ሁኔታ የነበረ መሆኑም ያው የምናስታውሰው ነው ከኮሎኔል ጋር በተያያዘም በየጊዜው ቀጠሮ በሚሰጥበት ጊዜ ሲፈጠር የነበረ ሁኔታ ስለነበረ እነዚህ የሚከሰቱት ክስተቶች ግርግሮችና ግጭቶች ወደ ሌላ ር እንዳያመሩ ጥንቃቄ ማድረግም ተገቢ ስለሆነ ሁኔታውን በተረጋጋ ሁኔታ ለማስኬድ በሚያስችልበት ሁኔታ ላይ አልነበረም ጎንደር ከተማ የነበረው። ስለዚህ አሁን ጎንደር ከተማ ይህንንና ሌሎች እንቅስቃሴዎችን በአግባቡ ማስኬድ በሚችልበት ሁኔታ ውስጥ ሲሆን፣ ያው ሂደቱ ቀጥሏል። ጉዳዩ በየትኛው ችሎትና የት እንደሚታይም አቶ ንጉሱን ጠይቄ ነበር። እንግዲህ የፌዴራል ፍርድ ቤቶች እንደኛ አይነት ላሉ ክልሎች የውክልና አላቸው። ማንኛውም ሰው ሊታይ በሚችልበት አግባብ ጉዳዩ በሚታይበት ደረጃ ውክልና አላቸው። አንደኛው ይሄ ነው። ስለዚህ ይሄ በውክልናም የሚሰራ ነው። ነገር ግን ኮሎኔል ደመቀን በተመለከተ በመንግስት በኩል የጎንደር እና አካባቢው ህዝብ ሰፊ ጥያቄ ያነሳል። ጉዳዩ መታየት ያለበትም በዛ በኩል ቢሆን ይመረጣል እና ህዝቡን በማክበር ጉዳዩ በየትኛውም ደረጃ ቢታይ የትም ቦታ ቢታይ ህግ ነው ብይን የሚሰጠው እና የሚዛባ ነገር አይኖርም። ነገር ግን የጎንደርና አካባቢው ህዝብ በዚህ ጉዳይ ላይ ሰፊ ጥያቄ ሲያነሳ ነበረ። ስለሆነም የክልሉ መንግስት፣ የሀገሪቱ መንግስት ይሄንን ጉዳይ ህዝቡ እስከ አነሳ ድረስ ለህዝብ ሲባል በማንኛውም ደረጃ ማየት የሚቻል ቢሆንም የኮሎኔል ደመቀ ጉዳይ በዛው በአካባቢው እንዲታይ ውሳኔ ተላልፎ ለህዝቡም ይፋ ሆኗል። ስለዚህ ወደ ኋላና ወደፊት የሚባል ነገር አይኖረውም። በመንግስት ውሳኔ መሰረት እዛው ባሉበት በጎንደር ከተማ የሚታይ ነው የሚሆነው ማለት ነው። ኮሎኔል ደመቀ ዘውዴ ወደ ሌላ ስፍራ ሊወሰዱ ይችላሉ የሚል ጥርጣሬ ሰፍኖ መቆየቱ ይታወሳል። ይህንን የፍርድ ሂደት እየተከታተልን እንዘግባለን። ተጨማሪ ቃለ ምልልሶችን ከዌብሳይታችን ማግኘት ይቻላል።